ሐኪሙን ጠይቁ፣ ለምሽቱ በኢትዮጵያ የኮቪድ-19 ወረርሽኝ ይዞታ ዙሪያ ያተኮረ ተከታታይ ዝግጅት የመጨረሻ ክፍል ነው። ይዞ የቀረበው እንግዳችን ዶክተር አሰፋ መኮንን ጀጃው ናቸው። በቀደመው ዝግጅታችን እልባት ካደረግንበት እንጀምራለን። ዶክተር አሰፋ እዚሁ ክትባትን የሚመለከተው ርዕሰ ጉዳይ ላይ እንቆይና በአፍሪካ የክትባት አቅርቦት ላይ እየተሰራ መሆኑን የአፍሪቃ ሕብረት በበኩሉ 27 ሚሊዮን ክትባት እንዲሰናዳ ማድረጉን ባለፉት ጥቂት ሳምንታት ውስጥ በዜና ተዘግቧል። ይሁን እንጂ ለኢትዮጵያ ባለ አንድ ሀገር ብቻ መቶ ሚሊዮን ሰው ባለበት ለመላው አፍሪካ ሀገሮች የመጠን ፈጽሞ በቂ እንዳልሆነ ይታወቃል። ሌሎች ሀገሮችም ገና ብዙ ጊዜ ይወስዳል፣ የተሟላ መጠን እንዲኖረው። ለዚሁ ሲባል የተሰናዳው ዓለም አቀፉ የክትባት ፕሮግራም ኮቫክስ ቃል የገባ ቢሆንም እስካሁን የተደረገ ነገር የለም። ከእጥረቱ ባላነሰ ደግሞ የክትባቱ ስርጭት የሚጠይቀው በተለይ ትራንስፖርትና አንደኛው ክትባት አይነት ፋይዘር ከፍተኛ ቅዝቃዜ ያለው የማቀዝቀዣ ስርዓት መጠየቁ የአፍሪካ ፈተና ተደርጎ እየታሰበ ነው። በዚህ በዩናይትድ ስቴትስ የተሻለ ቴክኖሎጂ የተሻለ አቅርቦት እና አመቺ የትራንስፖርት መድኃኒቶችን የመጠበቂያ መንገድ ባለበት ፈተናዎች መታየታቸው አልቀረም። እንደተፈለገውን በፍጥነት አልተሰራጨም። አለመኖሩ አንድ ነገር ነው፣ ሲኖርም ፈተናዎች አሉና እንዲህ ትልቅ ተስፋ የተጣለበት ነገር ላይ ምን ይታዮታል? አዎ፣ እንግዲህ እዚህም ቢሆን ክትባቱ ፕሮዳክሽኑ ክትባቱ ብዙ የማምረት አቅሙ ልክ መጀመሪያ እንደተጠበቀው አይደለም መጠኑን ያን የተገመተውን የፕሮዳክሽን አለማሟላት ነገር አለ። የተፈለገውን ያህል ማቅረብ አልተቻለም። ሁለተኛ ደግሞ እንደሚታወቀው ሁሉም የዓለም ክፍል ክትባቱ ቶሎ እንዲሰጠ ፈልገዋል። ስለዚህ ዲማንዱ ደግሞ በጣም ጨምረዋል። በዚህ ምክንያት ያው ለአፍሪካ ኦፍኮርስ ቃል የተገባ ነገር ቢኖርም በጊዜው በፍጥነት ይደርሳለሁ የሚለው አስቸጋሪ ነው። ሁለተኛ የተባለው የቴክኖሎጂ ጉዳይ ነው። የፋይዘር አይነቱ ለአፍሪካ በጣም በጣም ቻሌንጅንግ ነው። በእርግጥ ብዙ የአፍሪካ ሀገራት የኮልድ ቼን የምንለው የክትባት ሲስተም አላቸው። ስለዚህ አሁን ካሉት ውስጥ የሞደርና ቫክሲን ቀለል ያለ ይሆናል። ነገር ግን በጣም ቀለል የሚለው ለምሳሌ ኢንዲያ፣ የኢንዲያ ሴረም ኢንስቲትዩት የሚባለው የሚሰራው አለሱ ቴምፕሬቸርን አገራትን፣ እንዲህ አይነት ሀገራትን ታሳቢ ያደረገ ነው። ስቶሪ ማድረግ አይበላሽም ከተከፈተ ረዘም ጊዜ መቆየት ይችላል። እንዲህ አይነት አሉ። በእርግጥ ሌላው በጣም ቀላል ሊሆን የሚችለው የሚዋጣው ኮቪድ ቫክሲን ኦራል የሚባለው አንፎርችኔትሊ እሱ ገና ነው፣ ገና እንጂ እሱ ለአፍሪካ ሀገር አይነቶች አዳኙ እሱ። እንደው ባጭር ለማዳረስ የእኛ ሀገር ደግሞ አሁን ከወዲሁ ማንን ነው ምከትበው ብሎ ኤቲክሱን ይሄ ፕራይቬታይዜሽን የምንለውን ማንን ባረግ በሽታውን ስርጭት መቀየር ይችላል ብዙ ህይወትን ማትረፍ እችላለሁ የሚለውንም ከአሁኑ ወኛ ሀገር ማሰብ ያስፈልጋል። ምክንያቱም እድሜያቸው ጠና ያሉ ሰዎችን መጀመሪያ፣ ኦፍ ኮርስ የጤና ባለሙያዎችን፣ አንዳንድ ኢሴንሻል ምንላቸው ስራ ላይ ያሉ ሰዎችን፣ የሀገር ኢኮኖሚ ራን የሚያረጉትን፣ የሀገር ሴፍቲ የሚጠብቁትን፣ ቢጋለጡ ለከፍተኛ ለመጥፎ አይነት የኮቪድ ውጤት ይጋለጣሉ የሚሉትን ከአሁኑ ማሰብ መጀመር ያስፈልጋል። እንግዲህ እንደዚህ አይነት ነገሮች ብዙ ፋክተር መታየት አለባቸው። ሪሶርስ ሊሚትድ ነው፣ ችግሩ ደግሞ ሰፊ ነው እና ይሄን ካሁኑ እያብላሉ ይመስለኛል የኢትዮጵያም ያው ባለሙያዎች አንዱ ፈታኝ ነገር እሱ ነበር። ብዙ ፈተና ያለባት ሀገር እንደመሆኗ የኑሮውም ሁኔታ፣ ሌሎችም ተጨማምሮ በእርግጥ በተጨባጭ የሚያሳስበውን ሰዎች ጥንቃቄ ሊያደርጉ ሊዘናጉ አይገባም የሚባልበትን አሁን ከታየው መዘናጋትም አንጻር አሳሳቢነቱ የጎላበትን በአንድ ወገን፣ በሌላ ወገን ደግሞ የኑሮውን የአገሩን ሁኔታ ከግምት ባስገባ ግራና ቀኝ አመዛዝኖ ማየት የሚጠይቀውን ነገር ነው እያመጣ ነው ያለ ነው የመጨረሻ ማደርግሎ ጥያቄ ቅድም አንስተውታል። እንደው ለመረዳት እንጂ ሰዎች ይህን መዘናጋት የሚታይበትን ሁኔታ የበለጠ እንዲዘናጉበት አይደለም። በእርግጥ የተለየ የሚመስል ሁኔታ ይታያል። ቅድም በዝርዝር ያስረዷቸው የምርመራ ሁኔታ በቂ አለመሆኑ፣ የሟቾች ቁጥር በትክክል ሁል ጊዜ መታወቅ አለመቻሉ፣ የሕመሙን ጥናት ሊያሳዩ የሚችሉ ምልክቶች ወይም መረጃዎች በተገቢው ደረጃ እናመጠን መጠን አለመዘገባቸው ወረርሽኙ ካስከተለው ጉዳት ያነሰ ገጽታ ሊያንጸባርቁ መቻሉን አጽንኦት ሰጥተው አስረድተዋል ይህ ሁሉ ሆኖ ግን አፍሪቃን ወይም ደግሞ በዋናነት አሁን አሳስቦን የምንነጋገርባት ኢትዮጵያን ኮቪድ አላፈራረሳትም አሜሪካን እንዳደረገው ጣሊያንን እንዳደረገው ወይ እንግሊዝን እንዳደረገው በኮቪድ ከፍተኛ ጥቃት ስራ አልወደቀችም ኢትዮጵያ ብዙ የአፍሪካ ሀገሮችም በተመሳሳይ ሁኔታ ውስጥ አሉ ቅድም የጠቃቀሷቸውንም ጨምረው እንደው ፈታፈት አድርገን እንድናይ ሊሆኑ የሚችሉ የሚባሉትን በአንድ ወገን ቀጣይ ጥናትና ምርመራ ያስፈልጋል ሲሉ ከውይይታችንም በፊት እንዲሁ ጠቅሰውልኝ ነበር። ይህን ውይይት የሚከታተሉት ለምን ተለየ የሚለውን ነገር ትንሽ ብርሃን ቢፈነጥቁበት፣ በእርግጥ ያላለቁ ብዙ ጥናቶች እንደሚያስፈልጉም ጠቁመዋል። ዶክተር አሰፋ፣ እሺ፣ አንድ ከዛ በፊት ትንሽ መናገርም ፈልገው ኢትዮጵያ ውስጥ ጥንቃቄ ሲያደርግ ሰው ሳይ ትልቁ ትኩረት ሀይጅን ላይ ነው፣ እጅ ላይ ሳኒቴሽን ወይም መታጠብ ላይ በጣም ሲያተኩራ ያለው ነገር ግን አንድ ሰውን ለማሳጠብ ደግሞ ጎን ያለው ሰው ተጠጋግቶ ነው የሚያሳጥሩ። በመጀመሪያ ደረጃ ኮቪድ የትንፋሽ በሽታ ይህን ሰው ማውቃለም ሬስፒሬቶሪ ነው በትልቅ ስለዚህ መጀመሪያ ትንፋሽ ላይ ነው ከፍተኛ ት ማድረግ ያለበት። በእርግጥ እጅ ላይ ና ሚክሮስ ሜምብር የምንለው ያ አያስተላልፍም ማለት አይደለም። እሱ ላይ ግን በጣም ትልቅ ፍስ ሰጥቶ መጠጋጋቱ የበለጠ ጎጂ ነው። በአንዱ እንደ ማልማት፣ በአንዱ እንደ ማጥፋት ነው ነው የሚሉን። በአንድ በኩል ለጥንቃቄ ይታጠባሉ፣ በሌላ በኩል ግን ቅርብ ለቅርብ በትንፋሽ የሚተላለፍበት ሁኔታ ይፈጥራሉ። አዎ፣ እና እዚህ ላይ በአጠቃላይ ማስተካከል አለባቸው። ወደ ጥያቄው ግን ምንድን ነው አንድ በሽታ የሚገባውን አይነት ጸባይ ከአንድ ቦታ እና ሌላ ቦታ ያሳየ የተለያየ ነው ሲባል የሚታዩ ነገሮች አሉ። አንዱ ሆስት፣ ምን ነው ሰውየው ራሱ አንድ ሰው እሱ ነው ወይ ልዩነቱን የፈጠረው ሁለተኛ ቫይረሱ ነው ወይ ሶስተኛ ቫይረሱና ያ ሰው ኢንተራክት ሲያደርጉ የተለየ ነገር አለ ወይ ነው እንዳለው ቅድም የቫይረሱ እዚህና እዛ ያለው በሽታ የማምጣት ጸባዩ ተመሳሳይ ነው ወይ ወይ አይደለም የሚለው ገና ነው እሱ መጠራት ያለበት እንግዲህ ቫይረሶች ተወስደው እንስሳ ላይ የተደረጉ ምን አመጡ የሚለው ነገር መጠናት አለበት። ከቦታ ቦታ ጸባያቸው ተለያይቶ ሊሆን ስለሚችል፣ ሁለተኛ ሰዎች ራሱ አንድ ኢትዮጵያዊ ከአንድ አውሮፓ ወይ አሜሪካ ከሚኖር የተለየ ሁኔታ አለ ወይ? ከእድሜ ስርጭቱ ውጭ አብረውን የኖሩ በሽታዎች ከዚህ በፊት ሰውነታችን ላይ ያመጡትን ለውጦች አናውቅ። እነዚህ ነገሮች አሁን መጠናት አለባቸው። ለምሳሌ ቢሲጂ ለቲቪ በልማድ ሳምባ በሽታ ለምንለው የበሽታ አይነት መከላከያ የሚሰጠውን የክትባት አይነት እያሉ ነው። ያ ክትባት ምናልባት ይህንንም ተከላክሎ የሆነ ወይ ነው በተለይ እየታዩ ካሉ ምክንያቶች እንደ አንዱ እየተጤነ ያለው አዎ፣ ለሳምባ በሽታ መከላከያ ለቲቪ የሚሰጠው ኢትዮጵያ ውስጥ አንድ ፐርሰንት ይሰጣል። ሆስፒታል አካባቢ ላለ ሰው እና ጤና አክሰስ ላለው ሰው እሱ ጠቅሞ ሊሆን ይችላል የሚልም እይታ አለ። ነገር ግን እሱን ደግሞ ትንሽ የሚያፈርሰው ወደ ብራዚል አካባቢ በሽታው ጸንቷል፣ ግን ቢሲጂም ይወስዳሉ። ከዚህ በፊት ሌላ ቫይረሶች ጋር ተጋልጠን ከሆነ እነሱ ውስጥ ጥቅም አላቸው ወይ? ሌላ የተከተብናቸው ክትባቶች ጥቅም አላቸው ወይ? እነዚህ ሁሉ ገና ጥናት ውስጥ መግባት አለባቸው። ሌላ ደግሞ ኢንቫይሮመንቱ የተለያየ ነው። አካባቢው አየር አለ፣ ፀሐይ ብርሃን አለ፣ ሙቀት አለ፣ የአየር እንቅስቃሴ አለ። እነዚህ ሁሉ ነገሮች ከቦታ ቦታ ይለያያሉ። እና እነዚህ ፋክተሮች ሶስቱ ሰው ነው ወይ ቫይረሱ ነው ወይ አካባቢው ነው ወይ ወይስ፣ ሲደመሩ ያላቸው ኢንተራክሽን የተለየ ነው ወይ በዚህ ትንሽ ለየት ላለ ሁኔታ ማየታችን የሚለው በጣም ጥልቅ የሆነ ሰፋ ያለ ጥናት መደረግ ያለበት ነገር። ግን ኮቪድ ከኛ ጋር ነው የሚኖረው። አዲስ በሽታ የሰው ልጅ ጨመረ ማለት ነው። አዲስ ቫይረስ እንስሳ ጋር የነበረ ወደኛ መቷል አሁን። ስለዚህ የሚጠፋ ነገር አይደለም። ገና ክትባት ሰባ ወይም ሰማንያ ፐርሰንት መከላከያ አቅም ህብረተሰብ ከገነባ በኋላ ነው ወረርሽኝ መሆኑ የሚቆመው። ወረርሽኝ መሆኑም ቆሞ ህመም መምጣቱ ሊቀጥል ይችላል። ለዛ ነው በአብዛኛው የምናየው በበሽታ አዲስ በሽታ ለሰው ልጅ መጣ ማለት ነው እና ጥንቃቄው ግዴታ መቀጠል ያለበት ነገር መሆኑን ሰው ማወቅ አለበት። መልካም ዶክተር አሰፋ መኮንን ጀጃው፣ በተከታታይ ባደረግነው ውይይት በርካታ ርዕሰ ጉዳዮችን ዳሰናል። በኢትዮጵያ ያለውን የኮቪድ-19 ይዞታ ይልቁንም ደግሞ እርሶን መሰል ባለሙያዎች አሳስቦናል በሚል ስጋት የፈጠረባችሁን መዘናጋት የሚታይበትን ሁኔታ እንዲሁም በኢትዮጵያ የሚታየው ሁኔታ ላይ ለየት ያለ ገጽታ ያላቸውን ከዚሁ ወረርሽኝና ህመም ጋራ ተያይዘው የታዩ ጉዳዮች በእርግጥ የሚያሳስብና የማያሳስበውን ሰዎች በቀላሉ መለየት የሚችሉበትን በግልም የሚወስዷቸው እርምጃዎች በራሳቸውም ጤንነት ሆነ በሌሎች ደህንነት ላይ ሊደቅኑ የሚችሉትን አደጋ በአንጻሩ መመልከት እንዲችሉ ራሳቸውን ብቻ ሳይሆን የቤተሰቦቻቸውን አባላት መከላከል የሚችሉበትን ሁኔታ ጨምሮ በርካታ ቁም ነገሮች ነው ያካፈሉን። ሌሎች መሰር ርዕሶች መልሰው እንደሚያገናኙን ተስፋ አድርጋለሁ። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ። እሺ።